Y America Dims Radio Taveno

የተሻለ ሀገራዊ መግባባት ለመፍጠር ሲባል እንደዚሁም የዲሞክራሲ ምህዳራችንን ይበልጥ እናሰፋለን ብለን ባልነው መሰረት አንዳንዶቹ ክሳቸውም ተቋርጠው እንደዚሁም ደግሞ የምህረት ህጉ በሚፈቅደው መሰረት ምህረት ተደርጎላቸው ህጉና ህገ መንግስቱ እና የህግ አሰራር ስርዓታችን በሚፈቅደው መሰረት ተጣርቶ የሚወሰዱ እርምጃዎች ይኖራሉ።

የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ናቸው በእስር ላይ የሚገኙ የፖለቲካ እስረኞችን ለመፍታት መንግስታቸው የደረሰበትን ውሳኔ አስመልክቶ ከተናገሩት የተወሰደ ነው። በዕለቱ አብይ ርዕስ ይዘረዘራል።

ለአሜሪካ ድምፅ አስተያየት የሰጡ ከዚህ ቀደም ታስረው የተፈቱ የኢንተርኔት አምደኞች በበኩላቸው ኢትዮጵያ መንግስት ለዘመናት ሲክደው የነበረውን የፖለቲካ እስረኞች አምኖ ለመፍታት መወሰኑ የሚያስደስት ነው ብለዋል። የዚህንም ዝርዝር በዜና መጽሔት ክፍለ ጊዜ ይዘናል። ከእነዚህ ከሁለት አበይት የዜና ርዕሶች በተጨማሪ የፌዴራል ፍርድ ቤት ልደታ ምድብ

19ኛ ወንጀል ችሎት በኦሮሞ ፌዴራሊስት ኮንግረስ ሊቀመንበር በዶክተር መረራ ጉዲና ና በአቃቢ ህግ መካከል ባለው ክርክር ብይን ለመስጠት ቀጠሮ ይዟል አልሻባብ ለሶማሊያ ለኢትዮጵያና ለኬንያ ኃይሎች ሰልለዋል ያላቸውን አምስት ሰዎች እንደገደለ የኬንያ መንግሥት ባለሥልጣናት አስታወቁ የሚሉ ይገኙባቸዋል

ሌሎች በርከት ያሉ ዘገባዎችና ቅንብሮችም ይዘናል። አድማጮች ጤና ይስጥልኝ፣ እንደምናመሻችሁ። የዛሬ ታህሳስ 25 2010 ዓ.ም አስተናጋጆች አሉላ ከበደና አዲሱ አበበ ነን። ንጉሡ ታምሬ ፕሮግራሙን ያቀነባብርላን። እስከ ምሽቱ አራት ሰዓት አብረናችሁን ቆዩ። አሁን የሰዓቱን የዓለም ዜና የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ዛሬ ረቡዕ በሰጡት ጋዜጣዊ መግለጫ

የዲሞክራሲያዊ ምህዳሩን ለሁሉም ሰፊ ለማድረግ ባሉት ጥረት ምክንያት የፖለቲካ እስረኞች እንደሚፈቱ አስታወቁ። ኢትዮጵያ ተቃዋሚዎችን በማፈንና በማዕከላዊ እስር ቤት በማስገባት ማሰቃየትን ጨምሮ በሰብአዊ መብቶች ረገጣ እንደምትከሰስ ይታወቃል። መንግሥት ዛሬ በሰጠው በዚሁ ያልተጠበቀ ድንገተኛ መግለጫ አቶ ኃይለ ማርያም እንደተናገሩት ቀደም ሲል ወንጀለኞች ተብለው ፍርድ በመጠባበቅ ላይ የነበሩ እስረኞች ክሳቸው ውድቅ ይሆናል።

ማዕከላዊ የተባለው ዘግናኙ የአዲስ አበባ እስር ቤት ወደ ሚዚየምነት እንደሚለወጥ የተናገሩት አቶ ኃይለ ማርያም ክስ የሚጠብቃቸው እና ቀድሞንም ወህኒ የሚገኙ የፖለቲካ እስረኞች እንደሚፈቱም ተናግረዋል። የሰብአዊ መብት ተከራካሪው ሂዩማን ራይትስ ዎች እስረኞች ላይ ሕገወጥ ወጥ ምርመራ ሰቆቃም ጭምር ይፈጸምበታል ሲል እንደ አውሮፓ አቆጣጠር በ2013 መግለጫ ባወጣበት ማዕከላዊ ስንት እስረኞች እንደሚገኙ ግልጽ አይደለም።

ሂማን ራይትስ ዎችም ሆነ አምነስቲ ኢንተርናሽናል የኢትዮጵያውያን መንግስት በጅምላ እስራት ታሳሪዎች ላይ ሰቆቃ በመፈጸምና በፖለቲካ እስረኞች ላይ ፍትሐዊ ያልሆነ ይዞታ በመፈጸም ይከሱታል። የዛሬው የአቶ ኃይለማርያም መግለጫ ይፋ የሆነው ከቅርብ ወራት ወዲህ በኦሮሚያና በአማራ ክልሎች የተካሄዱትን አያሌ ጸረ መንግስት ተቃዋሞዎች ተከትሎ መሆኑን ያጤኗል። ተቃዋሞዎቹ በመላ አገሪቱ በመዛመታቸው መንግስቱ

በተቃዋሚዎቹ ምክንያት እንዲያነሳ የተገደደውንና ለአንድ ወር የዘለቀውን የአስቸኳይ ጊዜ አዋጅ ማውጣቱም ወይም ማወጁም አይዘነጋም። ይህ በእንዲህ እንዳለ የፖለቲካ እስረኞች የሉኝም ሲል የኖረው የኢትዮጵያ መንግስት አሁን የፖለቲካ እስረኞች ይፈታሉ በማለት መወሰኑ የሚያስደስት ነው ያሉ ከዚህ ቀደም ታስረው የተፈቱ ሶስት የኢንተርኔት አምደኞች፣ ነገር ግን ጉዳዩ እንደተለመደው የፖለቲካ ማታለያ ሆኖ እንዳይቀር

በሀገሪቱ ውስጥ ባሉ ጠቅላላ እስር ቤቶች በየትኛውም የፖለቲካ አመለካከታቸው የታሰሩ ሰዎች በአስቸኳይ ሊፈቱ ይገባል ብለዋል። ከደርግ ስርዓትም በኋላ ትውልድን በማምከን የሚታወቀው የማሰቃያ ቦታ ማዕከላዊ እስር ቤት እንዲዘጋ መወሰኑ የሚያስደስት እንደሆነ የገለጡት አምደኞች፣ በዋናነት እርምጃ ሊወሰድበት የሚገባው ደግሞ የሰዎችን ሰብአዊ መብት በጣሰ መልኩ ማሰቃየትን ማቆም ነው። ምክንያቱም አሁን እነ ሸዋ ሮቢትም

ሰው እየተሰቃየባቸው ስለሆነ ብለዋል። ዓለም አቀፉ የሰብአዊ መብት ድርጅት አምነስቲ ኢንተርናሽናል እስረኞቹም መፈታታቸውም ሆነ እስር ቤቱ መዘጋቱ መልካም ነገር ቢሆንም ያላለቁ ግን ብዙ ነገሮች አሉ ሲል ለአሜሪካ ድምፅ ገልጧል። ከዚህ ቀደም ሲል በነበብኑ እና አቶ ኃይለማርያም በሰጡት መግለጫም በዚህም ላይ ዘገባ እንደሚኖረን ከወዲሁ እናስታውቃለን።

የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አስራ ዘጠነኛ የወንጀል ችሎት በኦሮሞ ፌዴራሊስት ኮንግሬስ ኦፌኮ ሊቀመንበር በዶክተር መረራ ጉዲናና በአቃቤ ህግ መካከል ባለው ክርክር ላይ ብይን ለመስጠት ቀጠሮ ይዟል። አቃቤ ህግ በማስረጃነት ዘግቶ ባቀረባቸው ሲዲዎች የተከሳሽ ጥበቆች ከብይኑ በፊት አስተያየታቸውን እንዲሰጡ ፍርድ ቤቱ ትእዛዝ ሰጥቷል። መለስካቸው አመሀ ዝርዝሩን አድርሶናል። ዛሬ ከቀኑ ስምንት ሰዓት ከሩብ ላይ የተሰየመው የፌዴራሉ ከፍተኛ ፍርድ ቤት

19ኛ ወንጀል ችሎት አቃቢ ህግ በኦፌኮው መሪ በዶክተር መረራ ጉዲናና በሌሎች እንደ መሠረተው ክስ ያስረዱልኛል ያላቸውን የሰው የሰነድና የድምፅ ከምስል ማስረጃዎች ከመረመረ በኋላ ብይን ለመስጠት ለጥር 24 ቀን 2010 ዓ ም ቀጠሮ ቆርጧል። ፍርድ ቤቱ የዛሬውን ቀጠሮ ቀደም ሲል ማለትም ከአንድ ወር ገደማ በፊት ይዞ የነበረው ብይን ለመስጠት ቢሆንም ጊዜውን ለሌላ አንድ ወር ማራዘም ተገዷል።

ይህ ሊሆን የቻለውም አቃቢ ሕግ ከብይኑ በፊት እስከ ቅርብ ቀን ድረስ ለፍርድ ቤት ያላቀረባቸው በሲዲ የተቀረጹ የድምፅ ከምስል ማስረጃዎች እንዲመረመሩለት በመጠየቁ ነው። የዶክተር መረራ ጠበቆች እነዚህ የድምፅ ከምስል ማስረጃዎች እንዲታለፉ ቢጠይቁም ፍርድ ቤቱ ጥያቄያቸውን ውድቅ አድርጎታል። በሌላ በኩል ደግሞ የተከላካይ ጠበቆች የእነዚህ ሲዲዎች ቅጅ

አስቀድሞ እንዲደርሳቸው ጠይቀው አቃቤ ሕግ ቢቃወምም ፍርድ ቤቱ መቃወሚያውን ውድቅ አድርጎ የሲዲዎቹ ቅጂ ለተከላካይ ጠበቆች እንዲደርስ ትእዛዝ ሰጥቷል። ይሁንና የሲዲዎች ቅጂ እስከ ዛሬ ችሎት መሰየም ድረስ እንዳልደረሳቸው ከተከላካይ ጠበቆች አንዱ አቶ ወንድሙ ኢብሳ ለፍርድ ቤቱ አቤት ብለዋል። አቃቢ ሕግ ከአንድ ዓመት በፊት የኦፌኮን ሊቀመንበር አቶ መረራ ጉዲናን ጨምሮ ዶክተር ብርሃኑ ነጋን፣ አቶ ጅዋር መሐመድን

ኢሳት ወይም የኢትዮጵያ ሳተላይት ቴሌቪዥንንና ኦሮሞ ሚዲያ ኔትወርክን በመደበኛ ወንጀል ሕግ ክስ መስርቶባቸው ክሱን ፍርድ ቤቱ ሲመረምረው ቆይቷል። ከዶክተር መረራ ጉዲና በስተቀር የሌሎቹ ተከሳሾች ጉዳይ የሚታየውም በሌሉበት እንደሆነ ይታወቃል። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው።

አልሻባብ ለሶማሊያ ለኢትዮጵያና ለኬንያ ኃይሎች ሲሰልሉ አግኝቻቸዋለሁ ያላቸውን አምስት ሰዎች እንደገደለ የሶማሊያ መንግሥት ባለሥልጣናት አስታውቀዋል። አምስቱም ሰዎች በአነጣጥሮ ተኳሽ ጓድ ነው ኳንቱ ዋሬ ከተማ ላይ በአደባባይ የተረሸኑት። ይህ በእንዲህ እንዳለ ትናንት የተካሄደ የዩናይትድ ስቴትስ የአየር ጥቃት ሁለት የአልሻባብ ተዋጊዎችን እንደገደለ፣ አንድ ተሽከርካሪ ደግሞ እንዳቃጠለ ተገልጧል።

ባለፈው ዓመት ዩናይትድ ስቴትስ ከ30 በላይ የአየር ጥቃቶችን ነው አልሻባብ ላይ ያካሄደችው። ኬንያ ውስጥ የእስላማዊው አልሻባብ አማጺያን በፖሊሶች ተሽከርካሪ ላይ ዛሬ ረቡዕ ባደረሱት ጥቃት አምስት መኮንኖች መሞታቸው ተገለጠ። ጥቃቱ በትክክል የተካሄደው ከሶማሊያ ጋር በሚዋሰነው ድንበር አቅራቢያ በሚገኘው ሰሜናዊ የማንዴራ ቀበሌ መሆኑም ታውቋል።

ማላዊ ባለፈው ህዳር ወር የተቀሰቀሰባትን የኮሌራ ወረርሽኝ በምታገል ላይ ናት። በወረርሽኙ እስከ አሁን አራት ሰዎች ሞተዋል። ሌሎች ከ150 በላይ ደግሞ ሆስፒታል ገብተዋል። ላሜክ ማሲና ከብላንታየር ያጠናቀረችውን ዘገባ ቆንጅታ ይዛ ቀርባለች። በኮሌራ ወረርሽኙ ይበልጡን የተጠቁት ማላዊ ሀይቅ ዳርቻ ናካታባይ ና ካሮንጎ የሚባሉት ወረዳዎች ናቸው።

የሀገሪቱ የጤና ጥበቃ ሚኒስቴር ቃል አቀባይ ጃሹዋ ማላንጎ ከካሮንጋ ወረዳ ብቻ እስካሁን መቶ ሰላሳ ሰባት የታመሙ ሰዎችን መዝግበናል። ኢንካታቤ ውስጥ ግን አስራ ስድስት ብቻ ናቸው። ካሮንጋ ውስጥ ሦስት ሰዎች ሞተዋል።

ዋና ከተማዋ ሊሎንግዌ ውስጥ ደግሞ የጤና ጥበቃ ሰራተኞች ትናንትና ማክሰኞ ሁለት ህሙማንን እንዳገኙ አስታውቀዋል። ወረርሽኙን የቀሰቀሰው በተለይ ካሮንጎ ወረዳ ውስጥ የንጽህና ጉድለት መሆኑ ነው የተነገረው። ካሮንጎ ተቀማጭ የሆነ ጋዜጠኛ ስፔሻል አቤሰሎም እንደሚለው ከህዝቡ ሰባ ከመቶ የሚጠጣው ንጽህናዊ የተጓደለ ውሃ ነው።

ሐይቁ ዳር የሚኖሩት ሰዎች ከዚያው እየቀዱ ነው የሚጠቀሙት። ወን የቴክኒክ ችግር የገጠመን ይመስላል አሉላ ወደ መጨረሻው ዜና እንለፍ በመጨር

በመጨረሻም ዜና እረፍት። አንጋፋው ሐኪም ፕሮፌሰር እደ ማርያም ጸጋ አረፉ። ለኢትዮጵያ ዘመናዊ ሕክምና ሙያ ታሪክ ልዩ ስፍራ ከሚሰጣቸው ቀደምት የሕክምና ባለሙያዎችና የሕክምና መምህራን አንዱ አንጋፋው ሐኪም ፕሮፌሰር እደ ማርያም ጸጋ ከትናንት በስቲያ ሰኞ ታሳሳይ ጎረቤት ዛምቢያ ውስጥ ኮሌራ ዋና ከተማዋ ሉሳካ ላይ አርባ ያህል ሰው ገድሏል። ከመስከረም ወር ወዲህ ከአንድ ሺ አንድ ሺ ላይ ታመዋል።

ማላዊ ውስጥ እንደሮፓ በመቆጣጠር በ2009 ኮሌራ ተዛምቶ 82 ሰዎች መግደሉ ይታወሳል። አድማጮች ቀደም ሲል እንዳልነው የቴክኒክ ችግር ገጥሞን ነው። አሉላ ጀመር ያረካውን የታዋቂውን ሐኪም ዜና እረፍት ቀጥል ስ መልካም

በመጨረሻም ዜና እረፍት አድማጮች በድጋሚ አንጋፋው ሐኪም ፕሮፌሰር ህደ ማርያም ጸጋ አርፈዋል። ለኢትዮጵያ ዘመናዊ የህክምና ሙያ ታሪክ ውስጥ ልዩ ስፍራ ከሚሰጣቸው ቀደምት የሕክምና ባለሙያዎችና የህክምና መምህራን አንዱ ናቸው። አንጋፋው ሐኪም ፕሮፌሰር ህደ ማርያም ጸጋ ከትናንት በስቲያ ሰኞ ታህሳስ 23 2010 ዓ ም ነው ለረዥም ዓመታት በኖሩባትና በኖሩባትና በሙያቸውን ባገለገሉባት የካናዳዋ የሃሚልተን ከተማ ያረፉት።

ዶክተር አሰፋ አጀጃው በዋሽንግተን አጎራባቸዋ የራክቪል ከተማ የህክምና ተቋም ዲሬክተርና የሳምባና የእንቅልፍ ጋር የተያያዙ በሽታዎች ልዩ ሐኪም ናቸው። ከቀድሞ ተማሪዎቻቸው አንዱ ፕሮፌሰር ደ ማርያምን እንዲህ ገልጿቸዋል። በህክምና ሙያ እጅግ በጣም የተዋጣለት ሐኪም ከፍተኛ ክብር ለህመምተኛና ለተማሪ

የሚሰጥ ተማሪዎችን መፍጠርና ከሱ የተሻሉ እንዲሆኑ የሚያደርግ ተማሪ ሆነን ተሳስታል ብለን ደፍረን ልንናገረው የምንችለው የነበረ ፕሮፌሰር ደማርያም ጸጋ ነው። ለሙያው የረቀቀ አክብሮት የነበረው ሐኪም የሚለው ስም ለእሱ የተጻፈ የሚመስል ባለሙያ ነበር። የአዲስ አበባ ዩኒቨርሲቲው የሳምባ በሽታዎች ልዩ ባለሙያ ሌላው የቀድሞ ተማሪያቸው ዶክተር ጌታቸው አደራይም

ለኢትዮጵያ የሕክምና ሳይንስ ድኅረ ምረቃ ትምህርት መስራችነት ፕሮፌሰር ደማርያም ቀዳሚ ናቸው ይላሉ።

ፕሮፌሰር ደማርያም ሲመጣ እንደነ ፕሮፌሰር አስራት እንደ ፕሮፌሰር ገማል እንደ ፕሮፌሰር ባዩ የመሳሰሉን በጣም ጥቂት ኢትዮጵያን ሐኪሞች ነበሩ። ሌሎች የውጭ ዜጎች ነበሩ። በዛ ጊዜ ውስጥ ኢትዮጵያ ውስጥ አንደር ግራጁዌት ትሬኒንግ ብቻ ነበር። ፕሮፌሰር ደማርያም ግን አውቶፊስ ኦን ፐርሰናል የሚሸጥ ፖስት ግራጁዌት ፕሮግራምን በህክምና ውስጥ በኢትዮጵያ ለመጀመሪያ ጊዜ እየዘረጋ እሱ

ለበርካታ ሽልማቶችና ከፍተኛ እውቅና የበቁትን ፕሮፌሰር የደማርያምን ህይወትና ስራ አድማጮች፣ በቀጣይ በሌላ ፕሮግራም በሰፊው እንመለስበታለን። ቀሪውን ቃለ ምልልስ ከሁለቱ ባለሙያዎች ጋር ያደረግነውንም በድረ ገጻችን ተመልከቱ። አድማጮች፣ ለዜና የተመድበው ክፍለ ጊዜ በዚሁ አበቃ።

ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የረቡ ታህሳስ 25 2010 ዓ ም ስርጭታችንን ነው። የምሽቱ አስተናጋጆቻችሁ አዲሱ አበበና አሉላ ከበደንን

በዓለም ዜና የጀመረው መደበኛ ፕሮግራም በ19 በ25 ሜትር ባንዶች ይቀጥላል እስከ ምሽቱ አራት ሰዓት ማለት ነው። በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው። ከዚያ በፊት ግን በሁለተኛው አጋማሽ ከምናቀርባቸው ዝግጅቶች አንዱን ለቅምሻ። ዘመቻው ቀደም ብሎ የተጀመረ ይሁን እንጂ ወደ አገር ቤት ወገኖቻችን የሚልኩት ገንዘብ ከጊዜ ወደ ጊዜ እያሻቀበ እያሻቀበ እያሻቀበ ነው እና ይህ የሚያሳየው አሁን የተጀመረው ሀሳብና ጉዳይም

ብዙም ርቀት እንደማሄድ ነው። የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ ዓለም ካለፈው ዓርብ አንስቶ በውጭ ሀገሮች የሚኖሩ ኢትዮጵያውያን የውጭ ምንዛሬ ወደ ኢትዮጵያ እንዳይልኩ ዓለም አቀፍ የኢትዮጵያውያን የጋራ ግብረ ኃይል የተባለ ቡድን ያቀረበውን የተአቅቦ ጥሪ አስመልክቶ በሰጡት ምላሽ ቅርታ ከሰጡት ምላሽ የተወሰደ ነው። ሁለተኛው አጋማሽ ላይ ዲሞክራሲ በተግባር ፕሮግራማችን ይቃኘዋል። አሁን አብይ ርዕስ

አሁን አብይ ርዕስ ነው ሰዓቱ። አድማጮች አብይ ርዕሳችን የጠቅላይ ሚኒስትሩን ንግግር ተከትሎ አሁን የደረሰን ዘገባ እየተሰናዳ ነው፣ እንደደረሰ እናቀርባለን። የኢትዮጵያ መንግስት የደረሰበትን ውሳኔ ወይም ወስኛለሁ ያለው ያለውን ነው በስር ላይ የሚገኙ የፖለቲካ እስረኞችን መፍታት የተመለከተ ዜና፣ እርሱን ተከትሎ ወደሚቀርበው ነው አሁን ታዲያ የምንሻገረው

የኢትዮጵያ መንግስት ለዘመናት ሲክደው የነበረውን የፖለቲካ እስረኞች አምኖ ለመፍታት መወሰኑ የሚያስደስት ነው ያሉ ከዚህ ቀደም ታስረው የተፈቱ ሶስት የኢንተርኔት አምደኞች፣ ነገር ግን ጉዳዩ እንደተለመደው የፖለቲካ ማታለያ ሆኖ እንዳይቀር በሀገሪቱ ውስጥ ባሉ እስር ቤቶች በየትኛውም የፖለቲካ አመለካከታቸው ሳቢያ የታሰሩ ሰዎች በአስቸኳይ ሊፈቱ ይገባል ነው ያሉት። ከደርግ ስርዓትም በኋላ ትውልድን በማምከን የሚታወቀው የማሰቃያ ቦታ ማዕከላዊ

እስር ቤት ዛሬ እንዲዘጋ መወሰኑ የሚያስደስት እንደሆነ የገለጹት አምደኞቹ፣ በዋናነት እርምጃ ሊወሰድበት የሚገባው ደግሞ የሰዎችን ሰብአዊ መብት በጣሰ መልኩ ማሰቃየትና ማሰቃየትን ማቆም ነው። ምክንያቱም አሁን እነሸዋሮቢትም ሰው እየተሰቃየባቸው ስለሆነ ነው ይላሉ። ዓለም አቀፉ የሰብአዊ መብት ድርጅት አምነስቲ ኢንተርናሽናል በበኩሉ እስረኞች መፈታታቸውም ሆነ እስር ቤቱ መዘጋቱ መልካም ነገር ግን

ነገም ቢሆን ያላለቁ ግን ብዙ ነገሮች አሉ ሲል ለአሜሪካ ድምጽ ገልጠዋል። ጽዮን ግርማ ዝርዝሩን ይዛለች። ሦስቱም ወጣቶች በኢትዮጵያ ሀሳብን በነጻነት የመግለጽ ነፃነትና በዲሞክራሲ ዙሪያ በመጻፍና ሀሳባቸውን በመግለጽ ይታወቃሉ ሶስቱም

ታስረው ተፈተዋል። በእስር ላይ ያሉም ይደርስባቸው ስለነበረ ስቃይ ጽፈዋል። እዚህ የአሜሪካ ድምጽ ላይ ቀርበውም አስተያየት ሰጥተዋል። የኢንተርኔት አምደኛው በፍቃዱ ኃይሉና የነገር የኢትዮጵያ ጋዜጣ አዘጋጅ የቀድሞ ጸሐፊ ጌታቸው ሽፈራው ደግሞ በተለየ በየፍርድ ቤት ችሎቶች እየተገኙ እስረኞች

ለዳኞች የሚያቀርቡትን የሰብአዊ መብት ጥሰት አቤቱታ ለሌሎች ያሰማሉ። የኢንተርኔት አምደኛውና የአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህሩ አቶ ስዩም ተሾመም በኢትዮጵያ ወቅታዊ ፖለቲካ የእስረኞች ጉዳይ ላይ አስተያየት በመስጠት ይታወቃል። እሱም ታስሮ ተፈቷል። ዛሬ አራቱ የኢህአዴግ ድርጅቶች ፕሬዚዳንቶች በጋራ በሰጡት መግለጫ የፖለቲካ እስረኞች ይፈቱ፣ ማዕከላዊም ይዘጋ ማለታቸውን አዲስ ጅማሮ ነው በሚል በበጎ ተቀብለውታል።

አስከትለው ግን የሚያነሱት መሰረታዊ ጉዳይ አለ። በፍቃዱ ኃይሉ የመጀመሪያ አድርጎ የሚያነሳው የፖለቲካ እስረኞች ሲባል እነማንን ነው የሚለውን ወሳኝና አስቸኳይ ሳይድ በሰበስ ምላሽ ማግኘት የሚፈልግ ጥያቄ ነው ይላል።

እስካሁን ድረስ መንግስት አላመነም ነበረ። የፖለቲካ እስረኞች አሉ ብሎ አያስብም፣ አያምንም ነበር። ነገር ግን ሀቁ በጣም ያገጠጠ ያፈጠጠ አይነትን ስለነበረ ማንም ያንን ኢንተርናሽናል ድርጅቶችም ዲፕሎማቲክ ኮሚኒቲውም ይሁን የሀገር ውስጥ ዜጎች ደጋፊዎችም ሳይቀሩ የፖለቲካ እና የሕሊና እስረኞች መኖሯቸው በቃ የተረጋገጠ ነገር ነው። ግን አሁንስ መንግስት እፈታቸዋለሁ ብሎ ቃል ሲገባ የትኞቹን ነው በሱ ሊስት

ፖለቲከኝነታቸው ሊቀበልላቸው የቻለ ወይም እስራቸው ከፖለቲካ ጋር የተገናኘ መሆኑን ሊቀበልላቸው የወሰነ የትኞቹን ነው የሚለው አልጠራም። ስለዚህ ሁሉንም ትጥቅ ትግል መርጠዋል ተብለው ወይም መምረጣቸውን አምነው ቢሆን በቂ ማስረጃ ተገኝቶባቸውም ቢሆን የታሰሩትንም ጭምር በሰላማዊ ትግላቸው ብቻ የሚታወቁንም ቢሆን ሁሉንም ካላካተተ አሁንም ጎደሎ ስለሆነ ሰራ የማታለል ተግባር ነው የሚሆነው ማለት ነው። በአመለካከት ልዩነታቸው የታሰሩ ሰዎች አሉ። ተቃውሞ ሰልፎችን በማድረጋቸው የታሰሩ ሰዎች አሉ። እዚህ ሀገር የሰላማዊ

የፖለቲካ ትግል አያዋጣም ብለው ትጥቅ ትግል በመምረጣቸው አንዳንዶቹ ተማርከው፣ አንዳንዶቹ ደግሞ እንዲሁ ገና ሊሄዱ ሲዘጋጁ የታሰሩ ሰዎች አሉ። ጋዜጠኞች በመጻፋቸው የታሰሩ አሉ። በጥቅሉ በፖለቲካ አመለካከታቸው ልዩነት የታሰሩ በጣም ብዙ ናቸው። እነዚህን ሁሉ ነው ማካተት ያለበት ብዬ ነው የማምነው። የፖለቲካ እስረኞች ሲባል እንግዲህ አሁን ኢህአዴግ ወይም መንግስት ግልጽ አላደረገም ውሳኔ የፖለቲካ እስረኛ ሲል የትኞቹን የትኞችን እንደሆነ

በግልጽ አልነገረን። ስለዚህ እነዚህን የማያካትቱ ከሆነ እንደ እስከ ዛሬው የእስሙላ መፍትሔ ለማዳሰን የመሞከርና የማታለል ነው ማለት ነው።

በፍቃዱ አያይዞ በኢትዮጵያ እስር ቤቶች ውስጥ በነጻነት ሃይማኖትን የማራመድ በእስልምናም በክርስትናም እምነት ተከታዮች ላይ የታሰሩ እንዳሉ በኦሮሚያና በአማራ ክልል ህዝባዊ ተቃውሞ ላይ ተሳትፈዋል በሚል የታሰሩ ቁጥራቸው የሚታወቅ እንዳልሆኑ ጠቅሶ በአሁኑ ወቅት ደግሞ በጣም ጥቂት በጣት ከሚቆጠሩ ግለሰቦች ውጭ የፖለቲካና የህሊና እስረኞችን ዝርዝር የሚመዘግብ ገለልተኛ ተቋም ባለመኖሩ መንግስት ራሱ በሀቀኝነት ሊተገብረውና

ሊፈታ የሚገባው ተግባር ነው። ይላል የነገር የኢትዮጵያ ጋዜጣ አዘጋጅ የነበረው ጋዜጠኛ ሽፈራው መንግስት እስከዛሬ ሲክደው የነበረውን የፖለቲካ እስረኞችን ማመኑ አንድ እርምጃ መሆኑን ጠቅሶ ማዕከላዊን በተመለከተ ግን መዘጋቱ ብቻ ዋጋ የለውም ይላል። ሳሌ ማዕከላዊ ዘጋ የሚባለው ነገር በጣም ጥሩ ነው። በርካታ ዜጎች መስዋዕትነት የከፈሉበት ከያዩበት እስር ቤት ስለሆነ ሌላ ቀጣይ ትግል ግን ሊያየው የማይግባት እስር ቤት ይሄን ምለው ስላየው ሰዎች ከይ ሲከፍሉ ስላየው ነው

ነገር ግን ማዕከላዊ መዘጋቱ ብቻ ሳይሆን ሌላ ማዕከላዊ እስር ቤቶች

መኖር አለመኖራቸው ነው ማረጋገጥ ያለበት እንጂ ከአሁን በኋላ ማዕከላዊ የሚፈጸሙ ወንጀሎች፣ የሰብአዊ ድርጅቶች በዚች ላይ የሚፈጸሙ ጭካኔዎች ናቸው እንጂ የቤቱ ጉዳይ አይደለም። ቤቱ መዘጋቱ፣ ስቃይ ማዕከል ሌላ ሰው ልጅ አለማየቱ አንድ ነገር ሆኖ ነው። ነገር ግን በየትም በየፖሊስ ጣቢያው ነው አሁን ሳይቀር ነው ስቃይ የሚፈጸመው። ዛሬ እንኳን ሙ የከታተልን የነበረው መዝገብ የተከሱ ሰላሳ ስምንት ተከሳሾች እንኳን ማረሚያ ቤት ውስጥ ነው ሸዋሮ ቤት የተፈረደባቸው እስረኞች የሚኖሩበት ማረሚያ ቤት ምርመራ ክፍል አድነ

እዛ አሽተቃይ ነው የነበረው እና ዋናው ተግባሩ ነው። አንድ ነገር ሆኖ ማዕከላዊ የሚባለው ሽካሌ ቤት መዘጋቱ አንድ ነገር ሆኖ ተግባሩ ነው መቆም ያለበት። መጀመሪያ ተሻሚዎቹ ለመናገር ከአሁን ቀደም ምን መታሰር ያልነበረባቸው ናቸው። የፖለቲካ ፓርቲ አባላት፣ ጋዜጠኞች፣ በሰላማዊ መንገድ ሲታገሉ የነበሩ ከዛም ባሻገር ደግሞ በስርዓቱ መገፋት ምክንያት አሁንም የፖለቲካ ትግል ውስጥ የገቡ ሰዎች አሉ። እነሱም በስርዓቱ ችግር የታሰሩ ስርዓቱ የስልጣኑን ለማስጠበቅ ብቻ ያፈናቸው እንጂ መታሰር ያልነበረባቸው

እንዲያውም በዚህ ወቅት በገዥነት ካሉት ሰዎች የተሻለ ለሀገራቸው የሚያስቡ ሰላማዊ እና ቅን ሰዎች ናቸው። የአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህሩና የኢንተርኔት አምደኛው ስዩም ተሾመ በበኩሉ በኢትዮጵያ በሙሉ በእስር ቤቶች የሚገኙ የፖለቲካና የኅሊና እስረኞች ጥያቄዎቻቸው የህዝብን መብት የተመለከተ ነው ይላል። እነዚህ ሰዎች የጠየቁት የህዝብ መብት ነጻነትና ተጠቃሚነት ሲረጋገጥ ብለው ነው ያስተጋቡት። ፖለቲካዊ መብትና ነጻነታቸውን ነው ያንጸባረቁት በይፋ

ከዛም አልፎ የህዝብን ጥያቄ ነው ያቀረቡት እና እንደ ግለሰብ የነዚህ የፖለቲካ መብታቸውን በመጠቀማቸው በመጠየቃቸው ነው ለሱ የተዳረጉት። እንዲሁም ደግሞ የህዝብን ጥያቄ ስላስተጋቡ ነው ለሱ የተዳረጉት እና ግለሰቦቹ ምናልባት እስር ቤቱ ገብተው ታስረው ሊሆን ይችላል። አንድ በዋናነት ግን ሲያነሱ የነበረውም የህዝቡ ጥያቄ እንደሆነ የህዝቡ ፖለቲካዊ መብትና ነጻነት ሲከበር እያሉ ስለነበረ በጥቅሉ የታሰረው ህዝቡ ነው። የህዝቡን ጥያቄ ነው ያቀረቡት። ህዝቡ ነው የፖለቲካ መብቱን ነጻነቱን ፍትህ ያጣው

ህዝቡ የታሰረው ህዝቡ ነው መፈታት ያለበት። የአራቱም የፖለቲካ ድርጅቶች በተሳተፉበት መግለጫ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የማዕከላዊውን መዘጋት በተመለከተ ማዕከላዊ በደርግ የስልጣን ዘመን በምርመራ ስም የጭካኔ ተግባር ስለሚፈጸምበት በህዝቡ ውስጥ ተመሳሳይ ስሜት እንዳይፈጥር የሚሆን እንደሆነ ጠቀስ አድርገው አልፈዋል። አቶ ስዩም በእርግጥ ማዕከላዊ በአጼ ኃይለሥላሴ ዘመን ተከፍቶ በደርግ ጊዜ ማሰቃየት ተግባር ተፈጽሞበት ነበር ይላል።

ማዕከላዊ እውነት በግልጽ ለመናገር አንድ ትውልድ መሀን ያደረገ ቦታ ነው። መሀን የሆነበት ትውልድ የተቀጨበት ቦታ ነው። በኢትዮጵያ ታሪክ የታሪክ ጠባሳ ነው። እስከ ዛሬ ድረስ ተከፍቶ ተመሳሳይ አገልግሎት እየሰጠ መቆየት አልነበረበት ቦታ ነው። ሆኖም ግን በእርግጥ

የተቋቋመው በደርግ ጊዜ አይደለም። በዚ ኃይለ ስላሴ ዘመን የተቋቋመው የምርመራ ቦታ ነው። የመደበኛ የኢንቨስቲጌሽን ስራ የሚሰራበት ቦታ ነው። ሆኖም ግን ላለፉት ሀያ አምስት አመታት የኢህአዴግ መንግስት ሲያደርግ የነበረው በዛ ቦታ ላይ የስቃይ ምርመራ ተግባራዊ ሲያደርግ የነበረው ህዝባትን በደርግ ዘመን ሲደረግ ከነበረው የባሰ እና ከዛ ያልተናነሰ ነው እና በዛ ቦታ ላይ ለተፈጸመው ኢሰብአዊ ድርጊት ይቅርታ ብቻ ሳይሆን የዚህ ሰላባ የሆኑ ሰዎችን

ሙሉ በሙሉ የካሳ ክፍያ፣ የሞራል ካሳ ክፍያ፣ የአካል ጉዳት ክፍያ ከፍሎ ይህን ነገር በዛ ነገር የተሳተፉ ሰዎቹ ሙሉ በሙሉ ተጠያቂ የሚሆኑበት መፈጠር አለበት ብዬ ነው ማምነው። ይሄ የሰብአዊ መብት ተፈጽሞ የሰብአዊ እጅግ በጣም ሰቅጣጭ የሆነ የሰብአዊ መብት ጥሰት ተፈጽሞ እንዲህ በቀላሉ ሙዚየም ይሆናል እና ይቅርታ ተደርጓል መዘጋት አለበት በሚል የሚታለፍ አይደለም። እዛ ቦታ ላይ

ትውልድ የሚተርፍ ጠባሳ በዜጎች ላይ ሞራል ላይ አካል ላይ የደረሰው ጉዳት እጅግ በጣም አሰቃቂ ስለሆነ እንደዚህ ጉዳት ሰለባ የሆኑ ሰዎች በሞራልም ሆነ በገንዘብ ደረጃ ካሳ ተከፍሏቸው ይቅርታ ሊጠየቁ ይገባል በግል እያንዳንዳቸው ማለት ነው።

ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች በማዕከላዊ እስር ቤት እስረኞች ላይ ሕገ ወጥ የሆነ የሰቆቃ ምርመራና ማሰቃየት እንደሚፈጸም በተደጋጋሚ ሪፖርት ሲያወጡ ቆይተዋል። የአምነስቲ ኢንተርናሽናል የአፍሪካ ቀንድ የሰብአዊ መብት አጥኒ አቶ ፍስሀ ተክሌ በበኩላቸው ይህ በጎ ጅምር ቢሆንም ብዙ የሚቀሩ ነገሮች ግን አሉ ይላል።

እኛ ቶርቸር እንግዲህ ማዕከላዊ ቶርቸር የሚፈጸምበት ቦታ ነበር። በደርግ ዘመንም፣ ባይነ ስላሴ ዘመንም፣ አሁንም እስከ እስካሁን ድረስ ብዙ እስረኞች አሉ። የተለያዩ ጣቂ እርምጃዎች እየወሰድባቸው ነበሩ። ስለዚህ ይህ ማዕከላዊ በታሪክ ራሱ ብዙ አይነት ስቃይና እንክታ ተጋር ይፈጸምበት የነበረው ቦታ እስካሁን መቆየት አልነበረበትም። መዘጋቱ እንደ አንድ ደርምነት ነው። የፖለቲካ ፓርቲ አባላት የሆኑ እስረኞችን እንፈታለን ተብሎ

የሚሰጠውንም ነገር በጥሩ ዜና ብንወስደውም ይህ ማለት ግን በመጨረሻ አንድ እርምጃ የምንወስደው ነገር አደለም። ምክንያቱም እነዚህ ሰዎች መጀመሪያ እንዲሆን መታሰር አልነበረባቸውም ምክንያቱም በፖለቲካ ቆማቸው በፖለቲካ ተሳትፏቸው ምክንያቱ የታሰሩት ና እስካሁን መታሰር አልነበረባቸውም። ስለዚህ ይህም የተሰዎች ላይ የስታኔ እርምጃዎችን የማስተካየት እርምጃዎችን የሰዱ ሰዎች ለፍርድ ካርቡም እንፈልጋለን። ስለዚህ አሁን የተሰጠውን መግለጫ

እንደ መጀመሪያ ነገሮችን ለማስተካከል እንደተወሰደ የመጀመሪያ ጃም እንጂ ከዚህ መቀጠያ ነገሮች መኖር አለባቸው ብለን እናስባለን። እነዚህም ሞ እንግዲህ እስረኞች የሚታሰሩት ማዕከላዊ ብቻ አይደለም። ሌሎች የታወቁም ያልታወቁም የእስር ቦታዎች አሉ። ኢትዮጵያ ውስጥ የፖለቲካ እስረኞች ሊታሰሩባቸው የሚቀንሰሰሩባቸው ቦታዎች እነሱም እንዲዘጉ እንፈልጋለን። ሁለተኛ፣ እነዚያን እርምጃዎች የወሰዱ ሰዎች ለፍርድ እንዲቀርቡ እንፈልጋለን።

ከዛ በተጨማሪ ደግሞ በአገሪቱ ያለው በአጠቃላይ ሲቪል ፖለቲካ ራይትስ አካባበር ሁኔታ መስተካከል እንዳለበት እናስባለን። በተለይ ሰዎች ሀሳባቸውን የመግለጽ መብታቸው የመስተመቸው እንዲጠበቅ ና መንግስትም ያንን ከሞ እንዲያደረግ ወይም ደግሞ ተፈላጊ ማመቻቸው ሁኔታ እንዲያደረግ እንፈልጋለን። ና ቀጣይ እርምጃዎች እንዲኖሩ እንፈልጋለን።

የመጀመሪያው እርምጃ ተጀምሯል ብለን እናስባለን። ይፈጸማል ብለን ይመጣለን፣ ቀጣይ ነገሮችን እንጠብቃለን። በሌላ በኩል የሂዩማን ራይትስ ዎች የአፍሪካ ቀንድ ተመራማሪ ፊሊክስ ሆርን በትዊተር ገጻቸው ላይ ይህንኑ መግለጫ በተመለከተ የኢትዮጵያ መንግስት ማዕከላዊ ማረሚያ ቤትን ለመዝጋትና የፖለቲካ እስረኞችን ለመፍታት መወሰኑ አስፈላጊ ና የመጀመሪያ እርምጃ ነው። ነገር ግን በጣም ብዙ የሚቀር ነገር አለ። መንግስት ለአመታት በማዕከላዊ ማረሚያ ቤት ተፈጽመዋል ስለሚባሉ የስቃይ ምርመራ ማ

ሲካሄድና በጉዳዩ ተጠቂ ለሆኑ ግለሰቦች በኃላፊነት መጠየቅ አለበት። ነጻና አድሎ የሌለበት ምርመራ ማረጋገጥና የክስ ሂደት ማካሄድ፣ እንደዚሁም ምርመራውን በፈጸሙ ግለሰቦችና ባለስልጣኖች ላይ እርምጃ መወሰድና ኃላፊነቱን መውሰድ አለበት ብለዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።

አሁን በቀጥታ ወደ ዕለቱ አብይ ርዕስ ነው የምናመራው። ቀደም ብለን ያስተዋወቅ ነው የአራቱ የኢህአዴግ ድርጅቶች ፕሬዚዳንቶች በተገኙበት የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ስለ ማዕከላዊ መዘጋትና የፖለቲካ እስረኞች መለቀቅ አስመልክቶ የተናገሩትን ወይም የሰጡትን መግለጫ የተመለከተ ነው። መለስካቸው አመሀ ከአዲስ አበባ ተከታትሎታል። በፍርድ ቤት የተፈረደባቸው ወይም ደግሞ በአቃቢ ሕግ ክስ የተመሰረተባቸው

እና ጉዳያቸው እየተጣራ የሚገኙ የፖለቲካ አመራሮች ሆነ ግለሰቦች በሰሩት ጥፋት መሰረት ይሄ እየተካሄደ እንዳለ የሚታወቅ ነው። ነገር ግን የተሻለ ሀገራዊ መግባባት ለመፍጠር ሲባል

እንደዚሁም የዲሞክራሲ ምህዳራችንን ይበልጥ እናሰፋለን ብለን ባልነው መሰረት አንዳንዶቹ ክሳቸውም ተቋርጠው እንደዚሁም ደግሞ የምህረት ህጉ በሚፈቅደው መሰረት ምህረት ተደርጎላቸው ህጉና ህገ መንግስቱ እና የህግ አሰራር ስርዓታችን በሚፈቅደው መሰረት

ተጣርቶ የሚወሰዱ እርምጃዎች ይኖራሉ የሚል እምነት አለን። ስለዚህ ይሄ የሚፈጸመው የህግ የበላይነትን በማይጥስበት ሁኔታና ህግና ስርዓቱን ተከትሎም ቢሆን ነገር ግን የዴሞክራሲ ምህዳራችንን የፖለቲካ ምህዳራችንን ለማስፋት እንደዚሁም ደግሞ የሚፈጠረው መንፈስ

መድብ ለፓርቲ ዲሞክራሲ ስርዓታችንን ሊያጎለብት በሚችልበት ደረጃ የሚስተናገድ እንዲሆን ነው ያየ ነው። አክለውም ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ማዕከላዊ የተባለ የሚታወቀውን ተቋም እንደሚዘጋ አስታውቀዋል። ማዕከላዊ ተብሎ የሚታወቅ የማቆያ እስር ቤት አለ። ይሄ ምርመራ እስር ቤት በደርግ ጊዜ በርካታ ሰዎች ስቃይ ያዩበት እስር ቤት ነው። ብዙ የሰብአዊ መብት ጥሰቶች የተካሄዱበት እስር ቤት ነው።

በህብረተሰቡ ውስጥ ይሄ ማዕከላዊ የሚባለው ሲነሳ ያ ስቃይ ነው የሚነሳው። አሁን ይሄ አዲሱ የምርመራ ቢሮችን እዛ ተቀምጦ ያ ያንን መንፈስና አተያይ ባለበት ቢሮ አካባቢ መቆየቱ በራሱ የሚፈጥረው የራሱ ተጽዕኖ አለው። ከዚህ አኳያ መሆን ያለበት አዲሱ ስርዓት በአዲሱ ቢሮ በአዲስ እንትን መገንባት አለበት። ያንን ግን ታሪካዊ የነበረውን መጥፎ ገጽታ መዝጋት አለብን። ዘግተን ሙዚየም መሆን

ይህ ስብሰባ ሲጀመር የድርጅቶቹ መሪዎች የገቡበትን መንፈስ አራቱም የድርጅት መሪዎች ማለትም የህወሀት፣ የብአዴን፣ የድህዴንና የኦህዴድ ድርጅቶች ሊቃነ መናብርት ገልጸዋል። የኦህዴድ ሊቀመንበርና የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዚዳንት አቶ ለማ መገርሳ ይህን ብለው ነበረ። በግልጽ መታወቅ ያለበት ወደዚህ ግምገማ ስንገባ ሁላችንም የገባንበት የተለየ ስሜት አለን የቆምንለት

የታገልንለት ህዝብ አለ። እየለፋንም እየሰራንም እየወደቅንም እየተነሳንም ብዙ ችግር ውስጥ ገብተናል። ብዙ ችግር ውስጥ ወድቀናል። አሁን አገሪቷ ቀውስ ውስጥ ነው ያለችው። እነኚህን ስሜቶች በተለይ ደግሞ አገርን፣ ህዝብን እንደምንመራ ኃላፊዎች ኃላፊነት እንደሚሰማ አመራር ሆነን ወደዚህ ግምገማ ስንገባ በዚህ ሙሉ ስሜት ነው የገባ ነው ለጨዋታ ብለን

የገባን ግምገማ አልነበረም። ወደዚህ ስሜት ግምገማ ስንገባ የግለሰብ ክብር ስልጣን፣ የማንም ስልጣን ገደል ይግባ፣ ከአገር በላይ አይደለም። ከማናችንም ስልጣናችን ክብራችን ከአገር በታች ነው። በዛ ደረጃ ነው የምናየው በሚል ነው በዚህ ሂሳብ በዚህ ስሜት ነው ወደዚህ ግምገማ ገብተን ያየ ነው አገራችንን እንላለን። አምነስቲ ኢንተርናሽናል የተሰኘው

ዓለም አቀፍ የሰብአዊ መብቶች ተከራካሪ ድርጅት ዛሬ ባወጣው አጭር መግለጫ ደግሞ ማዕከላዊ የተሰኘውን እስር ቤት መንግሥት መዝጋቱ መልካም እርምጃ መሆኑን አወድሷል። ይሁንና መንግሥት እንደ አውሮፓ አቆጣጠር ከ1991 ዓ ም ጀምሮ የተፈጸሙትን የሰብአዊ መብቶች ጥሰት እንዲመረምርና አጥፊዎች ሁሉ በሕግ እንዲጠየቁ አሳስበዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ

በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ በኢራን መንግስት ላይ የፖለቲካ ተቃውሞ በሚካሄድበት በአሁኑ ወቅት ዓለም ዝምታን መምረጥ የለበትም፣ የተቃዋሚዎቹን ድምፆች በማጉላት ተግባር መርዳት አለበት ብለዋል። በተባበሩት መንግስታት ድርጅት የአሜሪካ ድምፅ ራዲዮ ዘጋቢ ማርጋሬት በሽር የላከችውን ዘገባ አዳኒ ፍሳ ታቀርባለች። አምባሳደር ሄሊ በአስቸኳይ በጠሩት ጋዜጣዊ ጉባኤ

ዩናይትድ ስቴትስ በተባበሩት መንግስታት ድርጅት እርምጃ እንዲወሰድ ትጠይቃለች ብለዋል። ዝም ማለት የለብንም። የኢራን ህዝብ የነጻነት ድምፅ እያሰማ ነው። ነጻነት ወዳድ የሆነ ህዝብ ሁሉ ከእነሱ አላማ ጋር መቆም አለበት። የኢራንን መንግስት መንቀፍ የሚያዘወትሩት ኒኪ ሄሊ የተባበሩት መንግስታት ድርጅት በሁኔታው ላይ እንዲነጋገር አስቸኳይ ስብሰባ እጠራለሁ ብለዋል።

የመንግስታቱ ድርጅት የሰብአዊ መብት ካውንስልም በጀኔቫ እንዲሰበሰብ እንደሚጠይቁ ጠቁመዋል። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት የአገር ውስጥ ጉዳዮችን ሳይሆን በዓለም አቀፍ ሰላምና ጸጥታ ላይ አደጋ በሚደቅኑ ችግሮች ላይ የሚያተኩር በመሆኑ ስብሰባ ለማድረግ ይስማማ እንደሆነ ግልጽ አይደለም። የሰብአዊ መብት ካውንስሉ እስራኤልን በነቀፈበት ወቅት የፖለቲካ የግብዝነትና የመሸሽ መድረክ በማለት ነቅፈውት ስለነበረ

የካውንስሉን ስብሰባ ጥራለሁ ማለታቸው ጥያቄ ያስነስቷል የዩናይትድ ስቴትስ የብሔራዊ ጸጥታ አማካሪ ኤች አር መክማስተር የኢራን ህዝብ ፍላጎቱን ከማርካት ይልቅ አሸባሪነትን በማስፋፋት ላይ በሚያተኩር መንግስት

ተስፋ ቆርጧል ሲሉ ለአሜሪካ ድምፅ ተናግረዋል። ስለሆነም ይህ መንግስት በግድያ ዘመቻው እንዲቀጥል የሚረዳው ጥሪት እንዲነፈገው ያስፈልጋል። ዲፕሎማሲ ማዕቀብም መጠቀም ግድ ይላል። የኢራን ህዝብ በመንግስቱ ባሪና በአያያዙ እንዲሁም በተቀረው ዓለም ላይ በሚፈጽማቸው ተግባሮች እንዳልረካ እያየን ነው። ከሶስት ዓመታት በፊት ከኢራን ጋር የተደረገው የኒክሌር ስምምነት

ለዘጠና ቀናት በአዲስ መልክ ማረጋገጫ ማግኘት ያለበት ጊዜ በመድረሱ የትራምፕ አስተዳደር በያዝ ነው ወር በቴህራን ላይ አዲስ ማዕቀቦች የመጣል እድል ያገኛል። ፕሬዚዳንት ትራምፕ በባራክ ኦባማ አስተዳደር ወቅት የተደረገውን የኒውክሌር ስምምነት ባለፈው ጥቅምት ወር ማረጋገጫ እንደማይሰጡ ገልጸው የሀገሪቱ ምክር ቤት ማዕቀብ ለመጣል እንዲነጋገርበት ልከውታል። ይሁንና ምክር ቤቱ ያደረገው ነገር የለም። አሁን ግን

ምክር ቤቱ በኢራን መንግስት ላይ የፖለቲካ ተጽዕኖ ለማድረግ ይገፋፋ ይሆናል። ዓላማው ግን ምን ይሆናል? የዋይት ሃውስ ቃል አቀባይ ሴራ ሃከቢ ሳንደርስ ዋሽንግተን ኢራን ውስጥ መንግስታዊ ለውጥ እንዲኖር ትፈልግ እንደሆነ ተጠይቃለች።

ዋናው ግብ የኢራን ዜጎችና ሕዝቡ መሰረታዊ የሰብአዊ መብታቸው መከበሩ ነው። አሸባሪነትን የሚረዳ መንግስት መሆኑ እንዲቆም እንፈልጋለን። ይህም መላው ዓለም የሚፈልገው ነገር ይመስለኛል። ኢራን ውስጥ በመካሄድ ላይ ያለው የተቃውሞ ሰልፍ ዘላቂ መፍትሄ ያመጣ እንደሆነ በጊዜው የሚታይ ነገር ነው።

የመጽሔቱንና የዕለቱን አቢርስ ትንታኔዎች ነው አድማጮች የተከታተላችሁት። በ19ና በ22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈው ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በነጻዊ ስልክ መስመር 2022059942 የውስጥ መስመር 14 ከተቀበል ናቸው አስተያየቶቻችሁ፣ ለሰዓቱ ጥቂቱን እንሰማለን።

ሰለሞን ንጉሥ ይባላለሁ። ከራ ያለ ቦታ ነው የምደውለው። የዚህ ሁለት ሳምንት የተቋረጠው የኢንተርኔት ጉዳይ በዚህ ዘመን በሰብአዊ መብት ነው የታየው። ኢንተርኔት መቋረጥ ማለት ልክ እንደ ሰብአዊ መብት ነው የሚቆጠረው እና በዚህ ጉዳይ ባለስልጣናትም እንጠይቁልን እንፈልጋለን። አመሰግናለሁ። ተናስትልኝ አሜሪካ ሬዲዮ ተከታታዮችና አድማጮች በሙሉ እንደምናላችሁ የዘውትር አድማጫችሁ ነኝ።

መግለጫ መግለጫ ቅንጅት መግለጫ ሰማያዊ ፓርቲ መግለጫ የኢህአዲግ መግለጫ ሁሌ መግለጫ ዋጋ የለው፣ በተግባር ማሳየት ነው። በተለይ የመንግስት ሚዲያዎች ትክክለኛ ኢንፎርሜሽን አያስተላልፉም። በወቅቱ ቀበሌና የወረዳ አስተዳደሮች በወቅቱ መልስ አይሰጡ፣ የፖሊስ አባላት ሰውን ሲደበድቡ ሲገሉ፣ መንግስት መግለጫ ከመስጠት ይልቅ በተግባር እነዚህን ሰዎች እስቲ የተወሰኑትን ርም ተወስዶ አስሮ እነዚህ ወንጀሎች የፈጸሙ ሰዎች ትክክለኛውን

ህግ ቀርበው ወንጀሉን አምነው ወይም በአምኑም የተደረገባቸውን የፍርድ ሂደት ማሳየት አለበት። መንግስት ዝም ብሎ ሁልጊዜ መግለጫ ሁልጊዜ ተሳስተናል፣ ይህ አይነት አባባል አዋጣ ለህዝቡ መግለጫ ይቅርታ ተመጠየቅ ይልቅ ይህን ነገር ቢያሳይ የበለጠ በተግባር ጥሩ ይሆናል። እንደዚህ እናደርጋለን እንደዚህ አርገናል፣ ታዲሶ አርገናል፣ ገለመደ እያሉ ብዙ ህዝቡ አታላል ዋጋ የለውም። አመሰግናለሁ። ከመካከለኛው ምስራቅ ነኝ። አታለ አሰፋ ጠና፣ እንደምን አላችሁ?

በእውነቱ ዛሬ በጣም ነው ደስ ያለኝ። መንግስታችን ወደ ልቦናው እየተመለሰ ነው ማለት ነው። በእውነት እንደዚህ አይነት ትልቅ እርምጃ መውሰድ ቀላል አይደለም። መንግስት ጥሩ ማሰብ እየጀመረ እንደሆነ ነው የሚያሳየው። ቀጥሎ ደግሞ በሀገር ውስጥ እና ከውጭ ሀገርም ያሉትን ተቃዋሚዎች እውነተኛ ድርድር ማድረግ፣ ከጎረቤት ሀገሮች ጋር ሰላም እርቅ መፍጠር፣ ብሔራዊ የእርቅና የሰላም ጊዜ ማድረግ፣ በክልሎች ሆነ ተለያዩ አጎራባች ክልሎች የኔ ነው የሚል ልዩ ጥቅም የሚል አባባልን

አስወግዶ ሰዎች ሁሉ ለፍቅር ለአንድነት የሚኖሩባት የተባበረች ኢትዮጵያን መስርቶ እድገቷን ማፋጠን ነው የሚያስፈልገው። መንግስት ይህን ጀምሯል። ቀጣይ ደግሞ የተሻለ ነገር እንደምንሰማ እንጠብቃለን። እናመሰግናለን። ቪዎች እናንተ ምድሉን ስልሰጣችሁኝ፣ ታንኪዩ

አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም በቀረቡት ሀሳቦች፣ ፕሮግራሞች፣ ሰሞንኛ አነጋጋሪ ጉዳዮች ላይ አስተያየቶቻችሁን አድርሱን፣ እናስተናግዳለን። አድማጮች፣ አሁን ወደ ሁለተኛው አጋማሽ ስርጭታችን፣ ሰዓቱ አለፍ ብሏል፣ ዘልቀናል። ኢትዮጵያውያን በአሜሪካ ነው ቀጣዩ

ኢትዮጵያውያንም በአሜሪካ፣ አዲሱ የአንተ ሰዓት ነው የሚመስለው። እጅ ከምን ጣና ሐይቅ በእምቦጭ መወረሩን ታውቃለህ? በትክክል በዚያ ላይ ያንን ለማጥፋት የሚረባረቡ ኢትዮጵያውያን በየቦታው አሉ፣ አትላንታ አሉ፣ ሌላም ቦታ አሉ። ግን ዚዲስም ያሉ ይንቀሳቀሳሉ። እኔ የማቀርበው ካናዳ ኦታዋ አካባቢ የተሰባሰቡ ኢትዮጵያውያን

ጣናን ከእንቦጭ ለመታደግ የተቋቋመ ግብረ ኃይል በሚል የግብረ ኃይሉ ሰብሳቢ የሆኑትን የእጸዋት ሳይንስና የግብርና ምጣኔ ሀብት ምሁሩ አቶ ሰማነው ታምራት ሰብሳቢ ናቸው። እንዲሁም ደግሞ የብዝሃ ሕይወት ጥበቃና አጠቃቀም ባለሙያ የሆኑት ዶክተር አብግቸው ተሾመ የግብረ ኃይሉ አባላት ናቸው። እነዚህ ነው ዋይቻለሁ የሚመለከታቸው ሰዎች አቶ ሰማነው ናቸው። ስብስቡ ኬት ኬት እንደሆነ በመናገር የሚጀምሩልን

ጣናን ከእምቦጭ ለመታደግ የተቋቋመ ግብረ ኃይል ለምሳየም ነው። በዚህ ግብረ ኃይል ውስጥ የተካተቱት ኦተዋ፣ ቶሮንቶ፣ ሃሊፋክስ፣ ሞንትሪያል

ቫንኩቨር፣ እና ካልጋሪ ከተሞች ያሉ ናቸው። በአጠቃላይ ወደ ሰላሳ ምን ሆን ሰዎች አለን፣ ግን ብዙ ሰዎችን በአባልነት አሉን ማለት ነው። አንድ አላማ ይዘን ነው የተነሳ ነው። ችግሩ አስቸኳይ ስለሆነ አስቸኳይ ምላሽ የሚጠይቅ ነው እና አስቸኳይ ምላሽ ደግሞ ለመስጠት ምን ማድረግ አለብን ሲባል ከዲያስፖራው የምንችለውን ያህል ገንዘብ አሰባስበን አረሙን የሚያስወግድ መሳሪያውን ገዝተን ከካናዳ ብንልክ ይጠቅማል ከሚል አንጻር ነው ተነጋግረን። ይሄ ነው አላማችን። ካናዳ ነው ያለው፣ እንደ ማሽኑ ትክክል ነው። መሳሪያው የሚገኘው እዚህ ቶሮ

ቶሮንቶ ኦክቪል የምትባል ከተማ አለች። ከቶሮንቶ አስራ አምስት ኪሎ ሜትር ርቀት ላይ የምትገኝ እዛ ነው መሽኑ የሚሰራው። በነገር ላይ ኦንታሪዮ ክፍለ ሀገር ውስጥ ወተር ሀያሲን ወይም ምቦጭ ከፍተኛ ችግር ነው በካናዳ ራሱ። ፋብሪካውንም አነጋገር ናቸው መሽኑ እዚህ እንደሚሰራ ነገሩን ዋጋውንም ነገሩን ሁለት አይነት ነው ዋጋው ሚዲየም ሆርስ ፓወር ያለው

አርባ ዘጠኝ ሺ ዘጠኝ መቶ ሰማንያ ዩኤስ ዶላር ነው ሀያ አምስት የፈረስ ጉልበት ያለው። ከዚያ በላይ ከፍ ያለ ፈረስ ጉልበት ያለው ደግሞ እስከ መቶ ሀምሳ ሺ ዩኤስ ዶላር ኮስት ያደርጋል። ነው እንግዲህ ለኢትዮጵያ እንቦጭ ታዲያ የትኛው ነው የሚያስፈልገው ተባለ። ሁለቱም ያስፈልጋል፣ የአቅም ጉዳይ ነው። ትልቁ ቢሄድ በጣም ጥሩ ነው። እየሰበሰበ እያጨደ ለእንስሳትና ለደሮ መኖ እንዲሆን አድርጎ የሚተፋ መሳሪያ ነው ያለው። መካከለኛ ጉልበት ያለው መሽን ከሆነ ዝም ብሎ እየሰበሰበ ብቻ አውጥቶ ነው የሚጥል እንጂ

የሚፈጭ አይደለም እና በእንደዚህ አይነት ሁኔታ ነው ያለው ስለዚህ አቅም ካለ ትልቁ መግዛት ይመረጣል አቅም ከሌለ ግን በመካከለኛ ጉልበት ላይ ያለውን መሳሪያ ገዝቶ መላክ የሚደገፍ ነው የሚገኘው የሚሰበሰበው ገንዘብ ይወስናል የገንዘብ አስተዋጽኦን ፕሮግራም አላችሁ የቅዳሜ ሳምንት ወደዛ እንሄዳለን እንደው አንድ ጥያቄ ግን ወደ ዶክተር አብግቸው ከመሄደ በፊት አለም አቀፍ ይዘት አለው የእናንተ ስብስብ ወይም ስዛው ነው ለምን ከዚህ ቀደም ያነጋጋናቸው ሰዎች አሉ እንደዚህ ጥረት የጀመሩ እና በዚህ ጉዳይ ላይ እየተጉ ያለ

ከእነሱ ጋር ትገናኛላችሁ እናንተ? እስራኤል ከሚንቀሳቀሱ ቴል አቪቭ የሚንቀሳቀስ ቡድን አለ። ከእነሱ ጋር ንግግር አድርገናል፣ ተነጋግረናል። እናም ዋናው በሀሳብ እና በሙያ እየተደጋገፍን አብረን መስራት እንዳለብን ስምምነት ላይ የደረስን ነው። እሺ። ሌላው እዚህ ደግሞ አሜሪካን ሀገር ዲሲ ቤዝድ የሆነ ግሎባል አላያንስ ፎር ዘ ሪስቶሬሽን ኦፍ ሌክታና የሚል አለ። እነሱ ግብረሰናይ ድርጅት መልክ የተቋቋሙ ናቸው። ከእነሱም ጋር እንደዚሁ ስብሰባ አካሂደናል። በሙያ መደጋገፍ እንችላለን

ግን ያው ማሽኑን መሳሪያውን ለመግዛት ያው የግላችሁን ገንዘብ አዋጥታችሁ አሰባሰባችሁ ነው የምታደርጉት። ትክክል ነው። አሜሪካም ያሉት የራሳቸውን መሽን ገዝተው መላክ ይችላሉ። በእንደዚህ አይነት መልኩ በየግላችን መሽኑን ገዝተን መላክ እንችላለን፣ ግን ቴክኒካሊ መደጋገፍ አለብን የሚል አንደርስታንዲንግ ላይ ነው የደረስነው ነው ከስራ ባለአላያንስ ጋር ማለት ነው። መልካም ዶክተር አብግቸው ተሾመ፣ እምቦጭ ራሱ ይሄ ወራሪ ባዕድ ፍጥረታት ያሉኝ እንዴት ነው የሚፈጠሩት

ከየት ነው የሚመጣው? ራሱ ምንድን ነው? በእንግሊዝኛው ኢንቬሲቭ ኤሊየን ስፔሽስ ይባላሉ። አጠቃላይ የጥቅል ስማቸው ወራሪ ባዕድ ፍጥረ ሲባል የሄዱበት አካባቢ በሰው ነው የሚመጡት። ሰው ሰራሽ ናቸው። በሰው ማለት እንዴት? ሰው ማለት በተለያየ መንገድ ሰው ከአንድ ቦታ ሲሄድ ይዞ ይሄዳል፣ ወይንም በመንግስት በምግብ እርዳታ ሊመጣ ይችላል

በንግድ ሊመጣ ይችላል። እንደገና ደግሞ ሆነ ተብሎ እዚህ ያለው ሊለምድ ይችላል። ለምሳሌ ባህር ዛፍ መጣ ሀገራችን ውስጥ እንግዲህ የውጭ ነው አገር በቀል አይደለም። እንግዲህ ባህር ዛፍ አገራችን ውስጥ ብዙ ጠቀሜታ ሰጥቷል። ግን ከቁጥጥር ውጭ ሲሆን ደግሞ ሌላ ችግር ያመጣል። ባህር ዛፍ እዚያ ውስጥ አይደለም። እነኚህ ወራሪ ባዕድ ፍጥረታት ሳይታወቅና ባልታሰበ ሁኔታ ስለሆነ ችግር ላይ ያመጡት በውሃም ላይ ይሁን በምግብ ዋስትና፣ በዘር ዋስትና፣ በአፈር ላይ በሌላ በሌላ በሉ

ና ላይ የሚያመጡት ችግር በሰው አመራር ነው። በአስተዳደር ጉዳይ ነው። በግብርና ነክ በተያያዙ ነገር ነው። በደን ሀብት ልማትና ጥበቃ ከተያዙ የተያዘ ስለሆነ አውቀን እናድርግ። ይሄ ደግሞ የጣና ብቻ ሳይሆን በአፍሪካም አለ፣ በደቡብ አሜሪካም አለ፣ በኤዥያም አለ። አጠቃላይ እንግዲህ እነኚህ ወራሪ ባዕድ ፍጥረታት ብዙ ነው ቁጥራቸው። በነገሮ ላይ እምቦጭ በሰውም ሊመጣ ይችላል ሲሉኝ ለምሳሌ አሁን

ባህር ዛፍን እንደ ምሳሌ አንስተናል። ባህር ዛፍ ለምሳሌ እኔ ችግኙን ወስጄ አንድ ቦታ ሳደርገው ያው ይስፋፋና አደጋ ያመጣል። እምቦጭም እንደ ባህር ዛፍ ችግኙን ሰው ይዞ ይሄዳል። ምንድ በጣም ጥሩ በሰው ይተላለፋል። ያሉኝን ለማብራራት እሺ፣ እምቦጭ የላቲን ሲሙ ዋተር ሃይንስ ይባላል። ከየት መጣ ብትለኝ፣ ከደቡብ አሜሪካ ከአማዞን ነው የመጣው። ለምን መጣ? ለጌጥ ነው እንደ ጌጥም ያገለግላል። ለጌጥነት ነው መጀመሪያ ታሪኩ እና አበባ ውብ ነው

አምሳ ሀገሮች አሉ። አሁን ቅድም ሰማን እንዳለው እዚህ ካናዳ አለ። ወደ አፍሪካ የመጣው አባይ ወንዝ አካባቢ ታይ ከዛ አሁን አፍሪካን በሙሉ ይዞታል። በተለይ ውሃ ቀመስ የሆኑ ነገሮች ምንድን ነው ያፋፋው ታዲያ የአፈርና ውሃ ጥበቃ ጉድለት፣ ደለሉ ምኑ ሲያመጣበት ሰው አሳ ማስገር አይችልም፣ መጓጓዝ አይችልም፣ ውሃውን መጠጣት አይችልም። ውሃው ቢጠጣ አደጋ ይኖረዋል፣ አደጋ አለው። በሽታ ያመጣል፣ ውሃ ወለድ በሽታዎችን ያመጣል። እንግዲህ የሀገራችን ሰው እንቦጭ የሚለው ውሃ ስለሚያዝል ልቅ ባነጋገራችን እንቦጭ

ያልቻለ ሲል የዚያ አይነትን ነው እንግዲህ ትርጉም አለው። አማርኛው አነጋገሩ ውሃ የያዘ ነገር ሲወድቅ እንደው እምቦጭ ይባላል። አቶ ሰማነው ጣናን ከእምቦጭ ለመታደግ የተቋቋመ ግብረ ኃይል ምንድን ነው አሁን ያቀዳችሁት? አንደኛው ገንዘብ የማሰባሰብ ነው። ሁለተኛው ደግሞ ለሰው ግንዛቤ መስጠትና እርዳታውን እንዲለግስ የማድረግ ነው። እና በየከተሞች እየተዟዟር ህዝባዊ ስብሰባዎች እናደርጋለን፣ ወይም በዚህ በእንግሊዘኛው አጠራር ታውን ሆል ሚቲንግስ ነው የምናደርገው። መጀመሪያውን ታውን ሆል ሚቲንግ በኖቬምበር

ቶሮንቶ ላይ አድርገናል። ወደ መቶ ሀምሳ ሰው ነበር የተገኘው፣ ጥሩ ገንዘብ አሰባስበናል። በዛን ሞንትሪያልም እንደዚሁ አካሂደናል። አሁን ጃንዋሪ ሰርቲን ኦተዋ ላይ አውጥር አስራ ሶስት ሁለት ሺህ አስራ ስምንት በፈረንጆች አቆጣጠር ማለት ነው እናደርጋለን። ቀንቷችሁ ገንዘብ ቢገኝ መሳሪያውን ለመግዛት ብትችሉ እንዴት ነው የምትልኩት? በማ በኩል ነው የምትልኩት? ወዴት ነው የምትልኩት? በሰፊው ተወያይተንበታል። በጣና አካባቢ እና በባህር ዳር አካባቢ፣ በጎንደር አካባቢ የሚንቀሳቀሱ ግብረሰናይ ድርጅቶችን አለም አቀፍ የሆኑ ግብረ

ሰናይ ድርጅቶችን አፈላልገን እነ ኦክስፋም እነ ወርልድ ዋይድ ፈንድ ፎር ፕሬዘርቬሽን ኦፍ ዋይልድ ላይፍ የመሳሰሉትን አነጋገር። እነሱ በዚህ በኩል እኛ እንሳተፍም አሉ። ዜን ኬር ካናዳ የሚባለውን ድርጅት ጠየቅናቸው። ኬር ካናዳ ፈቃደኝነቱን ሰጠን። አሁን ኬር ካናዳ ደውለው ስምምነት ውል እንድናደርግ ፈቅደውልናል። ምን ማለት ነው? ቀጥታ ገንዘቡ ለኬር ካናዳ እንሰጣቸው እና ኬር ካናዳ መሽኑን ገዝተው ቀጥታ ወደ ባህር ዳር ወስደው ራሳቸው ኢምፕሊመንት ያደርጋሉ። እናንተ ግን ከዛ ያናገራቸው

ያላችሁት የክልል ባለስልጣን ወይም የመንግስት አካል የለም? የመንግስት ባለስልጣን አላናገርም፣ ግብረሰናይ ድርጅቱን ነው ኬር ካናዳን ፕሮግራም ዳይሬክተሮቹ ነው ያነጋገርናቸው። በዚህ ላይ ነው የተማማ ነው። መሳሪያው ሲሄድ ከእናንተ አብሮ የሚሄድ ሰው ይኖራል ወይስ? ከእኛ ውስጥ እንግዲህ አንድ ወይ ሁለት ሰው ሄዶ እዛ መድረሱን ያረጋግጣል። በተግባር ላይና በስራ ላይ መዋሉንም ያረጋግጣል ማለት ነው። በነገር ላይ አንድ ነገር እዚህ ጋር መናገር የምፈልገው ምንድን ነው፣ እኛ ዝም ብለን ግብረሰናይ ድርጅቱን ብቻ አይደለም ያነጋገር ነው የአማራ ክልል የእምቦጭ አስተባባሪ

ግብረ ኃይል ሰብሳቢው ዶክተር በላይ ነጋራም ግንኙነት ፈጥረን በዚሁ ላይ ስምምነት አለ እና ለኤንጂኦም አስፈላጊውን ትብብር ሊሰጡ እንደሚችሉ በጽሁፍም በቃልም ገልጸውልናል። ዶክተር አውግቸው እንግዲህ የቅዳሜ ሳምንት በሚደረገው ህዝባዊ ስብስብ በተለይ ግንዛቤ የማስጨበጡ ነገር ከእንደ እርሶ አይነቱ ባለሙያ ይጠበቃል እና የዛን ቀን እንርሶ ምን ለማድረግ አስበዋል? ቀዳሚ የሆኑ ሀሳቦች አሉ፣ መረጃዎች አሉ

እንነጋገራለን። እምቦጭ ምን እንደሆነ እነኚህ ደግሞ ወራሪ ባዕድ ፍጥረት ምንድን ናቸው? ባዕዶች ምንድን ናቸው? ለምሳሌ ወሎም አይደርቄ ይላል። ሌላ አለ ደግሞ ጃትሮፋ የሚባል ሌላ ወራሪ እጽዋት አለ እና አይደርቄ ይለዋል። በነገሮች ላይ አስጊ የሚባል እንዲህ አይነት ባዕድ ፍጥረት ወይም ፍጡር ከእምቦጭ ሌላ ሌላም፣ ማለት ኢትዮጵያ ውስጥ። አዎ፣ ለዚህ እኮ ነው ቅድም ያልኩ

ወራሪ ባዕድ ፍጥረታት ያልኩ ጥቅል ስም ነው። ብዙ ናቸው። ለማንኛውም ብዙ ናቸው። የብዙ ቁጥር ነው። ብዙ ናቸው እና አሁን አፍሪካ ውስጥ ብቻ በምሳሌነት ብነግርህ ከሀያ በላይ ማምጣት እችላለሁ። አሁን ቪክቶሪያ ሐይቅ ላይ ይሄን ቦጭ የሰራው ጥፋት ማዕት ነው። ስንት ሚሊዮን ብቻ ሳይሆን ቢሊዮን ዶላር ነው የወጣው።

እና እኛ ሀገር ደግሞ ከእርዳታ ጋር ይገባ አቀንጭራ ይለዋል። አሁን አይደርቄ ጃትሮፋ የሚባለ አሁን ለነዳጅ ለምን እናውለው የሚባል ነገር አለ። ያ ራሱ ወራሪ ነው የማሽላ መሬትን የሚወስድን ሁሉና ነ አፈርን የሚያመክን ነው። ብዙ ነገሮች አሉ። ስለዚህ እነሱን እነጋገራለን። ተሳታፊው ይነጋገርበታል ከእምነት አንጻር፣ ከባህል አንጻር፣ ከምግብ ዋስትና አንጻር

ጤንነት አንጻር ከውሃ ዋስትና አንጻር ሁሉም ይነጋገርበታል። ከምግብ አንጻር ሲሉ ምን ማለት ነው? የምግብ ዋስትና አለ። አሁን ሁሉ ነገር የሚገቡት ምንድን ነው? ምርትን ለማሳደግ ድህነትን ለማ- ብዙ ነገሮች አሉ። በዛ ሰበብ እየገቡ አላማቸውን ይቀንሳሉ። ጉልበቶ ሰ- ምርቶች ይኖራሉ ግን አልሚ ምግቦች፣ ጤንነትን የሚጠብቁ ሌሎች ነገሩ ደግሞ ይጠፋሉ። የምግብ ዋስትና ሲባል ትርጉሙ ብዙ ነው። ብዙ አቀፍ ነው። ህምቦች

በሐይቅ ብቻ እንዳልተወሰነ በጣም በጣም አስቸጋሪ ወራሪ ባዕድ አረም እንደሆነ በውሃ ብቻ ላይ ሳይሆን በደረቅ መሬትም ላይ እንደሚሆን፣ ትልቁ ነገር ችግሩን መነጋገርና ሁሉንም በየአቅጣጫው በሚያውቀው በገንዘቡም ሆነ በእውቀቷ ማሰማራት መረባረብ ነው የሚያስፈልገው። አቶ ሰማነው ቀደም ሲል አንድ ነገር ሊናገሩ ሲሉ ጥያቄ፣ አንድ ነገር ይናገሩ፣ በእርስዎ አጠቃልላለሁ ወራሪ

አረም ስለተባለው ጉዳይ ነው። እና ብዙ የተለያዩ ወራሪ አረሞች አሉ እና የጥፋት አድማሳቸው ደግሞ የተለያየ ነው። እምቦጭ ግን ከሁሉም የባሰ የጥፋት አድማሱ ሰፊ የሆነ ነው። ምክንያቱም የመራቢያ ዘዴው ራሱ በሁለት ዘዴ ነው የሚራባው ከሌሎቹ ለየት ባለ ሁኔታ፣ አንደኛ በዘር ይራባል። ይሄ ምንድን ነው? ጾታዊ፣ በጾታዊ መልክ የሚራባ ማለት ነው። ወይም ሴክሹአል ሪፕሮዳክሽን የሚለው ነው። ሁለተኛው ደግሞ አሴክሹአል ወይም ኢ ጾታዊ የሆነ በግንዱ፣ በቅርንጫፉ እና በሁለት ዘዴ ነው የሚራባው

እና ሲራባ በጣም ፈጣን ስለሆነ ከፍተኛ ነው፣ አስቸጋሪ ነው። ሁለተኛ በጣም በከፍተኛ ሁኔታ ውሃ የሚመጥና ውሃ የሚያተን እጽዋት ነው

ከሌሎቹ በጣም አደገኛ ሆኖ የሚገኝ ወራሪ አረም ስለሆነ እንዲህ በቀላሉ ልናየው የሚገባ አይደለም። መልካም ሁለታችሁንም አቶ ሰማነው ታምራት፣ ዶክተር አውግቸው ተሾመ በጣም አመሰግናለሁ። መልካም ጅምር ነው፣ በርቱ። ምናልባት ከቅዳሜው ስብሰባችሁ በኋላ ምን ውጤት ተገኘ፣ ተሳካላችሁ ሆይ የመሳሰለውን ነገር አንስተን እንወያያለን። እግዚአብሔር ስጥልኝ፣ በጣም አመሰግናችኋለሁ። በጣም እግዚር ስጥልኝ። አዲሷ አንተንም እናመሰግናለን።

ዶክተር አውጌቸው ተሾመና አቶ ሰማኸኝ ሰማሁት ታምራት እንግዶችህ የእንቦጭ ማንነት በቅጡ እንድንረዳ ምናልባትም በርቀት መፍራት ብቻ ሳይሆን ለምን እንዴት ይራባል ግሩም ቃለ ምልልስ ነው። ተስፋ አድርጋለሁ ለክትትል ጊዜ ይኖረናል። እነዚህን ደሞ ምሁራን የጠቆሙኝን የኦታዋ ነዋሪ እና ቶስቲ በልን ከልብ አመሰግናለሁ።

በጣም ጥሩ ሰዎች ነው የጠቆሙኝ። ተገቢ ትክክለኛ ሰዎች ናቸው፣ ባለሙያው ሰዎች ናቸው። ማስተባበር ብቻ ሳይሆን ሳይንሱንም በደንብ ቅጡም የሚያውቁ በጣም ዶክተር አውግቸውን በሌላ ፕሮግራም፣ በሳይንስ ፕሮግራም እንደውም ወደፊት ልናመጣቸው ይገባል። ሰፊ ግንዛቤ ያላቸው አቶ ሰማነውም እራሳቸው ይገርማል። ሁለቱም ባለሙያዎች ጥሩ አድርገው አብራርተዋል። አድማጮች የምትከታተሉት በ19 ና በ22 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን በጊዜው ሰሌዳ መሰረት

ዲሞክራሲ በተግባር ለዚህ ፕሮግራም መነሻ የሆነንን ባለፈው ጊዜ ያስተላለፍነውን እንደገና እናሰማ። ዓለም አቀፍ የኢትዮጵያውያን የጋራ ግብረ ኃይል ካለፈው ሳምንት አርብ ጀምሮ በውጭ አገሮች የሚኖሩ ኢትዮጵያውያን የውጭ ምንዛሬ ወደ ኢትዮጵያ እንዳይልኩ የታቅቦ ጥሪ ማቅረቡን ባለፈው፣ ቀደም ሲል እንዳልኩት ዘግበናል።

ግብረ ኃይሉ በዘመቻ መልክ ላቀረበው ጥሪ የሰጠው አንዱ ምክንያት ኢትዮጵያውያን የሚልኩትን የውጭ ምንዛሬ አገዛዙ ሊደርሰው በማይችል መንገድ ካደረጉ ሕዝቡን ለመጨቆን ለማፈንና ለመግደል የሚጠቀምባቸውን የደህንነት የፖሊስና የልዩ ጦር ሁለንተናዊ አቅም ሊያዳክም ይችላል በሚል መሆኑም ተገልጧል።

በትናንት ዘገባችን የታቅቦ ጥሪውን ዘመቻ የሚያስተባበረውን ዓለም አቀፍ የኢትዮጵያውያን የጋራ ግብረ ኃይል አንደኛውን አባል አቶ ፋሲካ ጌታነህን አነጋግረን የመንግሥት ባለሥልጣን ምላሽ ለማግኘት ሞክረን ነበር። የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ለዛሬ በቀጠሩን መሠረት ደውለን አግኝተናቸዋል። ፕሮግራሙን ያዘጋጀው እና ያነጋገራቸው ሰሎሞን ክፍሌ ነው። አቶ መለስ አለም፣ በቅድሚያ ለትብብሮ ላመስግን። እኔም አመሰግናለሁ ሰለሞን። የጋራ ግብረ ኃይሉ

ኢትዮጵያውያን ለምን የውጭ ምንዛሪ በአሁኑ ወቅት ወደ ኢትዮጵያ እንዳይልኩ ጥሪ ሲያቀርብ የሰጠው ምክንያት አንዱ በወቅቱ ጸረ መንግሥት የተቃውሞ እንቅስቃሴ

ኢኮኖሚው የተንኮታኮተውን መንግስት ተጽዕኖውን ለማጠናከር ይረዳል የሚል ነው። በመጀመሪያ አቶ ፋሲካ የአሜሪካ ድምፅ አድማጮች፣ በውጭ የሚገኙ ኢትዮጵያውያን መልካም የፈረንጆች አዲስ ዓመት ብዬ ልጀምር። እኔ በመጀመሪያ ደረጃ በመላው ዓለም የሚገኙ ኢትዮጵያውያን በሀገራቸው ልማት ለሚያደርጉት አስተዋጽኦ በጣም ትልቅ አክብሮት አለኝ። ይሁን እንጂ በነ አቶ ፋሲካ ይካሄዳል የተባለው ቅስቀሳ

በአዲስ አመት የቀረበ አሮጌ ገጸ በረከት አድርጌ ነው የምወስደው። አበው አሮጌ ወይን በአዲስ አቁማዳ ይላሉ። ኢትዮጵያውያን እህት እና ወንድሞቻችን አገር ቤት ለሚገኙ ወላጆቻቸው፣ እንዲሁም ቤተሰቦቻቸው ገንዘብ እንዳይልኩ ዘመቻ ለማካሄድ የተያዘው ሀሳብ ሳይወለድ የሚጨነግፍ ሀሳብ ነው። በአንድ ነገር በተመሳሳይ መንገድ እየሰራ የተለየ ውጤት መጠበቅ እንዴት ይቻላል? ከዚህ በፊት በተደጋጋሚ አንድ ሶስት አመት እንደዚህ አይነት ሙከራ

እንደነበረ አስታውሳለሁ። ሰለሞን፣ እውነት ለመናገር በዚህ ጉዳይ ላይ ውይይት ባልቀርብ እመርጣለሁ። ግን ለአሜሪካ ድምጽ ሬዲዮም ለአድማጮችም ካለኝ ክብር የተወሰነ አስተያየቶችን ልስጥ። ተመሳሳይ ዘመቻ ሲሞክር ያኔ የነበረው የውጭ ምንዛሬ ወደ ሀገር ቤት የሚገባው በሪሚታንስ መልክ በእንግሊዝኛው ሶስት መቶ ሚሊዮን ዶላር ብቻ ነው የነበረው።

ከአንድ አመት በኋላ ወደ ሶስት ነጥብ ስድስት ቢሊየን ከዛ በኋላ አራት ቢሊየን አሁን የመጨረሻው ያለን አህዝ ወደ አራት ነጥብ ስድስት ቢሊየን አካባቢ ነው ዜጎቻችን ወንድሞቻችን፣ እህቶቻችን ወደ አገር ቤት የላኩት። ስለዚህ ዘመቻው ቀደም ብሎ የተጀመረ ይሁን እንጂ ወደ አገር ቤት ወገኖቻችን የሚልኩት ገንዘብ ከጊዜ ወደ ጊዜ እያሻቀበ እያሻቀበ እያሻቀበ ነው የሄደው እና ይህ የሚያሳየው አሁን የተጀመረው ሀሳብና ጉዳይም ብዙም ርቀት እንደማይሄድ ነው።

ሰለሞን፣ አንተም እንደምታውቀው ኢትዮጵያውያን ሀገር ቤት ያሉ ቤተሰቦቻቸውን የሚደግፉት ስለሚሰርፋቸው ሁሉ ነገር ስለደላቸው አይደለም። አሜሪካም ያሉት አውሮፓም ያሉት መካከለኛው ምስራቅም ያሉት፣ ደቡብ አፍሪካ አካባቢ ያሉት መነሻችን ኢትዮጵያውያን እርስ በርስ የመደጋገፍ ጠንካራ ባህል ስላለን፣ ልጆች ወላጆቻቸውን የመጦር ታላቅ ታናሹን የመደገፍ ሲወራረስ የመጣ በጣም ጠንካራ ኢትዮጵያዊ ባህል አለን።

ከራስህ ውጭ ላይ ሌላው የመኖር ልምድም አለን። በዚህ ምክንያት ነው ወደ አገር ቤት የሚልኩት ገንዘብ የቤተሰቡን ደሳ ለመደሰት ድካሙን ለመጋራ ኢትዮጵያዊ መሆን ብቻ በቂ በቂ ነው። ስለዚህ ይህንን የሚያደርግን ኢትዮጵያዊ ገንዘብ አትላክ ብሎ ለማለት መካሪም፣ ዘካሪም፣ ቀስቃስም ዘመቻ ማያስፈልገውም። ቤተሰብን አትርዱ ማለት ራስን አትርዳ ማለት ነው። ቤተሰቦቻችሁን አትርዱ፣ አትደግፉ፣ ችግራቸውን አትጋሩ ማለት ነው። ይህ ዲያስፖራውን መናቅ ነው። ይህ ኢትዮጵያዊውን መናቅ ነው።

የኢትዮጵያ ባህልና ወጋ የሚሄድም ጉዳይ አለ። ስለዚህ ወደ አገር ቤት የሚላክ ገንዘብ በቀጥታ ለመንግስት የሚሰጠ ገንዘብም አይደለም እኮ ሰለሞን፣ ወደ መንግስት ካዝና በቀጥታ የሚገባ ጉዳይም አይደለም። ይሄንን የዚህ ዘመቻ ቀስቃሽ ነው የሚሉት ወንድሞቻችን ሳያውቁት ቀርተው ካልሆነ በስተቀር ስለዚህ ለምሳሌ አቶ ፋሲካ ሀሳባቸውን ለውጠው ይሄንን ዘመቻ ስተው ለገናም ሆነ ለፋሲካ መቶ ዶላር እንኳን ቢልኩ ገንዘቡ ለቤተሰብ የበዓል ማዋያም የሚውል ነው

የወይን የግል ቁጠባቸው የሚውል ተደርጎ ነው ማሞት ያለበት እንጂ የተለየ የመንግስት ጥቅም ያገኝበታል የሚል የተሳሳተ ግንዛቤ እንዲኖራቸው የሚያስፈልግ አልመሰለኝም። በምንም አይነት አዎ፣ አቶ መለስ ታቅበው፣ ህዝብን ሊጎዳ በማይችል መንገድ ይካሄዳል ነው የሚሉት እኮ የዚህ ዘመቻ አስተባባሪዎች። ለማስታወስ አቶ ፋሲካ ጌታነህ ትላንት እንዲህ ነበር ያሉት። አንደኛ የሚላክላቸው ሰዎች ሁሉ ይሄ ገንዘብ ቢቀንስ ወይም ቢቆም

ችግር ላይ ይወድቃል ወይ የሚለው ነገር እሱ መልስ ሊያገኝ ይገባል። ይሄ ገንዘብ ቢቀንስ ወር በተወሰነ ደረጃ ቢቆም ጉዳት አይደርስም ልንል አልችልም። ነገር ግን የጥሪው ተሰምቶ ኢትዮጵያውያን በዚህ ላይ እርምጃ ቢወስዱ አሁን አንተ በገለጽከው መልኩ ህዝቡ ሁሉ ይራባል የሚለው ነገር ትንሽ የተጋነነ እውነት ስለሆነ አንዱ የመከራከሪያችን እሱ ነው። ስቲል በትርፍነት በድጎማነት የሚላክ ብዙ ገንዘብ ይኖራል።

እዛ ላይ ማዕቀብ ከተደረገ ቤተሰብ ሳይጎዳም ስርዓቱ ላይ ማዕቀብ ማድረግ ይቻላል የሚል እምነት አለን። ከዛ በተጨማሪ ግን እኛ ጥሪ ስናደርግ የመጀመሪያው የመጀመሪያው ጥሪያችን ገንዘቡ በመደበኛ በሆኑ በባንክ ሲስተም ውስጥ በማይገባበት መልኩ ገንዘቡ እንዲላክ ኢትዮጵያውያን ጥረት እንዲያደርጉ ነው። ይሄ ማለት በዌስተርን ዩኒየን መኒግራም፣ በመሰሉ ፎርማል ቻናልስ ወይም ደግሞ መደበኛ የገንዘብ አመላላሽ ድርጅቶች አማካኝነት

ገንዘቡ ካልተላከ ወደ ስርአቱ እጅ የመግባት እድሉ መጠነኛ ስለሆነ ይህንን መንገድ ኢትዮጵያውያን በየአካባቢያቸው አፈላልገው እንዲጠቀሙበትና ቤተሰቦቻቸውንም እየረዱ ነገር ግን ስርአቱ ገንዘብ እንዳይደርሰው ማድረግ ይችላሉ የሚል ጥሪ ነው ያቀረብ ነው እና ይህም ሁኔታ በከፍተኛ ሁኔታ ይረዳል ብለን እናምናለን። ከዛ በተጨማሪ የቤተሰቦቻቸውን ሁኔታ አይተው የግድ በባንክ በኩል መላክ ካለባቸው የአቅማቸውን ያህል መቀነስ ይችላሉ። አንድ መቶ ብር የሚልክ ወይም መቶ ዶላር የሚልክ አንድ ሰው

ሰማኒያ ዶላር አድርጎ ቢልከው ሀያ ዶላር ወደ ስርአቱ ሪዘርቭ የሚገባውን ቀነሰበት ብለን እናምናለን። እና እነዚህ እነዚህም መንገዶች ከተጠቀሙ ቤተሰብም ትልቅ ጉዳት ላይ ሳይደርስ ስርአቱ ላይ የሚደርሰውን ጫና ማጠናከር ይቻላል የሚል እምነት ይዘን ነው የተነሳ ነው እና በዚህ መልኩ ነው ልገልጸው የምችለው። አቶ መለስ እርሶስ ምን ይላሉ? እንዳልኩት አቶ ሰለሞን፣ አንደኛ የዓለም ባንክ ሀምሳ በመቶ ወደ አገር ቤት የሚላከው ገንዘብ ለእንጀራና ዳቦ የሚውል ነው ነው።

ሀያ ሰባት በመቶ እስክሪፕቶና ደብተር የሚገዙ ኢትዮጵያውያን ናቸው። እነዚህ የነገ የሀገር ተረካቢዎች ናቸው። ወላጆቻችን ደግሞ ይሄ ሀገር አሁን ያለበት ደረጃ እንዲኖር ሕይወት የገበሩ ናቸው። መስዋዕትነት የከፈሉ ናቸው። የእነሱ ብድራት ይሄ እንዴት ሊሆን ይችላል? የእነሱ ብድር ይሄ አይደለም። ስለዚህ ይሄ አገር መቀጠል አለበት። እኔና እኔም አንተም አቶ ፋሲካም እንደዚህ መነጋገር የቻልነኮ አቶ ሰለሞን ኢትዮጵያ አሁን ስላለት ነው ሊያስመሰግን እንደ አንድ ኢትዮጵያዊ ተገቢ ሊሆን የሚችለው

እና አቶ ፋሲካ እዚህ ያለ ትምህርት ቤት ለማቋቋም ቢደግፉ መጽሐፍት ቢልኩ፣ ይሄ ነው ኢትዮጵያዊነት። ልዩነቶች ሊኖሩ ይችላል። በብዙ መንገድ ላይ ልንለያይ እንችላል። አቶ ሰለሞን ኢትዮጵያዊነትን በተመለከተ ግን አንድ ሀሳብ ሊኖረን ይገባል ነው የምለው። ስለዚህ ቀደም ሲል ከተገለጠው የሰብአዊ መብት ጉዳይ ጋር የሚያያዝ ጉዳይ አይደለም፣ ዱባና ቅል ነው።

መልካም። አመሰግናለሁ አቶ መለስ አለም ለትብብሮ። መልካም የፈረንጆች አዲስ ዓመት። መጪው ጊዜ የኢትዮጵያ ገና ነው። ሰለሞን፣ አንተም አቶ ፋቲካም በዓሉን ከቤተሰቦቻችሁ ጋር ለማክበር መልካም ጊዜ ይሆንላችሁ።

የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19ና በ22 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሚሰሳት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናግድናችሁ አዲሱ አበበና አሉላ ከበደ ነን። ከአቀናባሪ ንጉሶ ታምሬ ጋራ እና ከተኪው መሐንዲስ ጋራ ሰላም፣ ደህና እደሩ እንላለን። የትግርኛ ስርጭት ይቀጥላል።